የማሆይ ጽጌ ማርያም ገብሩ ስንበት የፒያኖዋ እመቤት በኢትዮጵያ ክላሲካል ሙዚቃ ዘርፍ ብቸኛዋ የሙዚቃ ቀማሪነትና ፒያኒስትነት እማሆይ ጽጌ ማርያም ገብሩ ወይም ከመንኩስናቸው በፊት ይጠሩበት በነበረው ስማቸው የውብዳር ገብሩ በ99 ዓመት እድሜያቸው ህይወታቸው ባለፈበት በኢየሩሳሌም ከተማ አርብ መጋቢት 22 ቀን 2015 ዓመተ ምህረት ስርዓተ ቀብራቸው ተፈጽሟል። ዘመን ተሻጋሪ ስምና ሥራ ኑረው ያለፉትን የእማሆይ ጽጌን አስተዋጽኦ ለመዘከር ሀብታሙ ስዩም ወጣት የሙዚቃ ባለሙያዎችን አነጋግሮ ዘገባ አሰናድቷል። የሙዚቃ ባለሙያዋ ፍሬህይወት ውድነህ፣ የሙዚቃ መምህር አቀናባሪና ደራሲ ኢዩኤል መንግስቱ እንዲሁም የሙዚቃ ባለሙያ ለሬዲዮና ለቴሌቪዥን የሙዚቃ ትርኢት አሰናጇ ሊን ዮሴፍ ሀሳባቸውን ያካፈሉን እንግዶች ናቸው። ወደ ዘገባው ልውሰዳችሁ። እሳቸው ፒያኖን ጓድ ይሉታል። ፒያኖማ ያው ጓድ ሆነ። ከልጅነቴ ጀምሮ ጓዴ ከስምንት ዓመት ጀምሮ ከአፍላ ዕድሜያቸው ጀምሮ ወዳጅ ያደረጉት ፒያኖው የእሳቸው ጓድ ብቻ አይደለም በዓመታት ውስጥ የብዙ ኢትዮጵያውያን የጥሞና የመልካም ትዝታ ምንጭ ጭምር እንጂ። ለሙዚቃ ባለሙያ ፍሬሕይወት ውድነህና፣ ለሙዚቃ መምሩ አቀናባሪውና ደራሲው ኢዩኤል መንግሥቱ ዘ ሆምለስ ወንደረር በይታልባው መንገደኛ ሲሉ እማሆይ የሰየሙት ሥራ ልዩ ትርጉም አለው። ተሰማ በጣም ነው። እንዴት ይህ ልገልጸው እንደምችል አላውቅም። ብቻ ለየት ያለ ነገር አለው ስሰማው፣ ያንን ሙዚቃ። እርግጥ እኔ ብቻ አይደለሁም፣ ማንም ሰው ያ ሙዚቃ ይታወቃል። ሰው ውስጥ የቀረ ሙዚቃ ነው። ደጋግሜም ስለሰማሁት ይሆናል። ግን ለየት ያለ ነገር የሚሰጠኝ እሱ ነው። በሙዚቃ ምክንያታዊነት ወይም ስሰማው በመወደዴ ብቻ ሳይሆን፣ በሙዚቃ ስንተነትነው እዛ ላይ የምንሰማቸው ብዙ ነገሮች ከርዕሱም ጋር በጣም ይጣጣማል እና በጣም ወደው ስራቸው እሱ ነው። ለሌላኛዋ የሙዚቃ ባለሙያ ለራዲዮና ቴሌቪዥን የሙዚቃ ትርኢት አስተናጇዋ ብሌን ዮሴፍ ደግሞ ማዘርስ ላቭ የእናት ፍቅር ከልቧ የቀረ ስራ ነው ጥሞናና ማዘን ይለያያል አይደለ እንደሱ ያለ ነገር ነው የሚሰማኝ የሀዘኑ ሳድ መሆን ሳይሆን የጥሞና የመረጋጋት ነገሮችን በማስተዋል የመመርመር አይነት ስሜት ይመጣብኛል እና የእውነትም ደግሞ እንደሱ ታስበው የተሰሩም ይመስለኛል ደግሞ እንደ ሙዚቀኛ መለስ ብዬ ሳያት አርዕስቶቹ ጀምረ ስታይ ያጨዋወታቸውን ነእጃቸውን ቀበበል ስታይ የሚጠቀሙትን የቅኝት አይነቶች ስታይ፣ ብዙ ነገሩ የጥሞና የሆነ እርጋታ በዛ ውስጥ ሆኖ የተሰራ ይመስለኛል እና ይጋባብኛል ያስንቤት በቅርብ ዘመዶቻቸው ቆጠራ ከሦስት መቶ በላይ ረቂቅ ሙዚቃዎችን አንድ መቶ ዓመት ሊያስቆጥር አንድ ዓመት በቀረው የህይወት ዘመናቸው ለአድማጮች ያቀረቡት ቀደም ብለን የሰማናቸውን የሙዚቃ ባለሙያዎች ጨምሮ በርካታ ኢትዮጵያውያንን ለነፍስ በቀረቡ ረቂቅ ሙዚቃዎቻቸው ሲያገለግሉ የባጁት ማሆይ ጽጌ ማርያም ገብሩ በሳምንቱ መጀመሪያ ከዚህ ዓለም በሞት ተለይተዋል። ለሙዚቃ ባለሙያ ራዲዮና ቴሌቪዥን የሙዚቃ ትርኢት አስተናጇዋ ብሌን ዮሴፍ፣ ማሆይ ከህልፈታቸው በኋላም የታሪካቸው ወገግታ የማይደበዝዝ ይመስላል። የሀገራችን ሙዚቃ ላይ እንግዲህ እንደምልክት የሚቀመጡ ሰዎች አሉ። እኛም ለዘመናዊ ሙዚቃ ካለን ታሪካችን አንጻር አሉ በጣም ጥቂት ሰዎች ሆነው ግን ምልክት ናቸው፣ የዘመን አሻራ ናቸው የምንላቸው፣ አርአያ ናቸው የምንላቸው እና በዚህ በክላሲካል ወይ ኢንስትሩመንታል በሆነው የሙዚቃ አይነት በተለይ ደግሞ የፒያኖ ጨዋታ ስናስብ ከሴትነትም ጋር አያይዘ ልታየ ትችላለ ከሳሪያ ተጫዋችነትም ጋር ከብዙ ነገር ጋር እንደ ምልክት አሻራ የምናይባቸው ታላቅ ሙዚቀኛ ናቸው ማሆይ ሆይ። በ1916 ዓ ም ከአባታቸው ከንቲባ ገብሩ ደስታ ከእናታቸው ወይዘሮ ካሳይ የለምቱ በአዲስ አበባ ከተማ የተወለዱት እማሆይ ጽጌ ማርያም ከመመንኮሳቸው በፊት የተጸውዖ ስማቸው የውብዳር ገብሩ ነበር። በስድስት ዓመታቸው ወደ ስዊዘርላንድ ተልከው ፒያኖና ቫዮሊን አጥንተዋል። በሕይወት ዘመናቸው በዓለማዊውና በመንፈሳዊው በሀገረኛውና በአውሮፓውያኑ የሙዚቃ ዘይቤ ውስጥ ለማለፍ እድል ያገኙት እማሆይ በሁለት ዓለማት ውስጥ ድልድይ በሆኑ ሥራዎቻቸው በኢትዮጵያ የረቂቅ ሙዚቃ ምዕራፍ ውስጥ ልዩ ቀለም ሆነዋል። በአዲስ አበባ ዩኒቨርሲቲ የሥነ ጥበባት ኮሌጅ የያሬድ ሙዚቃ ትምህርት ቤት መምህር፣ የሙዚቃ አቀናባሪና ደራሲ የሆነው እዩኤል መንግስቱ የማሆይ ጽጌ ማርያምን የረቂቅ የሙዚቃ ዘርፍ አስተዋጽኦ እንዲያወሳል የረቂቅ ሙዚቃን ጽንሰ ሐሳብና ከሆነ በኢትዮጵያ ቀደም ባለው ጊዜ እሳቸው እዚህ በነበሩበት ጊዜ ብዙም የሚታወቅ ባልነበረበት ይህንም በማድረጋቸው ትልቅ ስፍራ እኔ በግሌ የምሰጣቸው ነው። በተጨማሪም የኢትዮጵያ ሙዚቃ በተለይ ደግሞ ከአውሮፓ የሙዚቃ ዘውግ ከሆነ ከረቂቅ ሙዚቃ ጋር በማዋሀድ የእኛን የኢትዮጵያን ቅኝት የኢትዮጵያን የዜማ አካሄድ የጌጣጌጦች ቀላጽዎች ተጠቅመው ከአውሮፓ ሙዚቃ ጋር ያዋሃዱበት መንገድ እሳቸውን ለየት እንዳደረጋቸው ይሰማኛል። በሙዚቃ ሕይወታቸው ውስጥ ምልህ እኔ በጣም ትልቅ ትምህርት ነው የማየው። ለብዙ ሙዚቀኞች ለብዙ ሙዚቃ ማለተኞች ሀቀኝነት ወይም ጄኒን የመሆን ጉዳይ ሙዚቃዎቹ ዝም ብሎ ዜማና ምት ብቻ ሳይሆን ሀሳብ ወይም ኮንሴፕት የመያዝ ጉዳይ በአብዛኛው ያላቸው ናቸው። የእሳቸው ድርሰቶች ከህይወታቸው፣ ከልምዳቸው የተለያየ ሀገርም ትራቭል ከማድረጋቸው ጋር ከነዚ ለተቀዳ በመሆኑ ድርሰታቸው በጣም እኔን ይስበኛል። በእርግጥ እርሳቸው እንግዲህ የከንቲባ ገብሩ ልጅ ነበሩ። ብዙ አክሰስ ነበራቸው ወደ ሲዘጠ አንድ ሜዶ ሜማር እሱ ራሱን ችሎ የፈጠረላቸው እድል ያለ ቢሆንም ግን ሙዚቃ የሚባለው ነገር በዛ ጊዜ አስቸጋሪ ነው። የህይወት አካል አድርጎ ለመውሰድ ወይም እንደ ፕሮፌሽን ለመውሰድ እጅግ በጣም ፈታኝ ነበር። እሳቸውንም እንደፈተናቸው ከታሪክ ማስረጃዎቻቸው እናያለን። እና ተጨማሪው ነገር እዛው በዛ ዘመን ስራዎቻቸውን በሸክላ አስቀርጸዋል። ባለሰሳት ጀርመን የተቀረጸው ስራቸው በኋላ እንደገና ፍራንሲስ ፋልሴቶ አሳትሞታል። እሱ ካሳተመላቸው በኋላ ሙዚቃቸው አለም ላይ ተደራሽ በመሆኑ ለተለያዩ የሙዚቃ ተመራማሪዎች ለጥናት፣ ለምርምር ትኩረትን አግኝቷል። ይህም በመሆኑ ለእኛም ሀገር የረቂቅ ሙዚቃ ያበረከቱት ስራ ቀላል አይደለም። ኢየሩሳሌም፣ ጀሩሳሌም በታዳጊነት ዘመናቸው እስርን ከሀገርና ከወገን መራቅን የመሰሉ አስከፊ የሕይወት ገጠመኞችን የተጋፈጡት እማሆይ ጽጌ ማርያም ብዙም ባልተስፋፋው የኢትዮጵያ የረቂቅ ሙዚቃ ዘርፍ ውስጥ ለብዙ ዓመታት ጎልተው የታዩ እንስት ከያኒ ነበሩ። ከዘርፉ ፈታኝነት አንጻር እማሆይ ደምቀው መውጣታቸው የጥንካሬና የጽናት ማሳያ ስለመሆኑ የሙዚቃ ባለሙያዋ የራዲዮና ቴሌቪዥን የሙዚቃ ትርዒት አሰናጇ ብሌን ዮሴፍ ትናገራለች። የሙዚቃ መሳሪያ በጣም ብዙ ትጋትና ጥረትን የሚፈልግ ለትዕግስት ለጥሞና ለብዙ ነገር ምሳሌ መሆን የሚችል ነው የሙዚቃ መሳሪያ መጫወት በራሱ ከዛ ደግሞ ወደ ፒያኖ ስትመጣ ደግሞ ፒያኖ ብዙ ጥሞና ብዙ መመሰጥን ብዙ ሰዓታትን አንድ ነገር ላይ ኮሚትድ ሆኖ መቀመጥን ሁሉ ይጠይቃልና ከሙዚቃ ጨዋታው ባለፈ እንደ ህይወትም መንገድ አንድ ነገር ላይ የመትጋትን ከዛ በኋላ ያለው ውጤትን እርካታን ሁሉ ነው የምታየውን በሳቸው እንደ ቦታ መሆን ምን ያህል እርካታ እንዳለው ይሰማሃል ራሱ በተለይ እንደ ሙዚቀኛ ደግሞ ስታይ፣ እንደው ደስታ ብቻ ፈንጠዝያ ይመስላል እንጂ ሙዚቀኝነት፣ በተለይ ሙዚቃዎች የያሬድ ዜማ ከኦርቶዶክሱም ቤተክርስቲያን የተገኙ ኢትዮጵያዊነትን የሚገልጹ ብዙ ስሜቶች የተዋህዱበትን ነገር ነው የሚያስደም ረጅም ሰዓት ፒያኖ ላይ ተቀምጦ ያን የመሰለ ስሜት ማምጣት ለሙዚቀኛውም ሌላ የትጋት ምሳሌ ናቸው። ከሙዚቀኛው ውጭ ላለ ሰውም ደግሞ ምን ያህል በትዕግስትና በጥሞና አንድን ነገር አቺቭ ማድረግ የሚያስችል አይነት አርአያን የምታይባቸው ሰው ናቸው ፍሬወት ውድነህ። በሀገር ውስጥና ውጭ ሀገራት መድረኮች ላይ በመሳሪያ የተቀነባበሩ ሙዚቃዎች ከዋኝና የረቂቅ ሙዚቃዎች ተጫዋች ናት። የሙዚቃ መምህርትም ናት። የማሆይ የማርያም ገብሩን ሙዚቃ ስሰማው በፊት የእሳቸው እንደሆነ ሳላውቅ ለሬዲዮ ስሰማው ራሱ አንድ ሙዚቃ በደንብ የሚታወቃል ለማንም ኢትዮጵያ ለኢትዮጵያ ነው ሲባል ራሱ እሱን ለይቶ ያውቀዋል እና እሱን ሙዚቃ በፊት ምስሰማው በጣም ልዩ ስሜት ነበር የሚሰማኝ። ከዛ በኋላ ነው እማሆይ ናቸው ብሎ ስና ያ ሙዚቃ የሳቸው እንደሆነ ያወቅኩት። ያው የምሰማው ነገር የውስጥህን ነገር ነው የሚናገረው። የሆነ የጥያቄና የመልስ ነገር ነው በአብዛኛው የሳቸው ሙዚቃ። የእማሆይ ጽጌ ማርያም አበርክቶት በቅጡ አለመወሳቱን የምትናገረው ፍሬሕይወት ስራቸው ለቀጣይ ትውልድ የረቂቅ ሙዚቃ ባለሙያዎች ይሻገር ዘንድ ሊደረግ ይገባል ያለችውን አጋርታናለች። እምለው ነገር አለ ማለት ስለ የእሳቸውን ሙዚቃ ሰው እንዲሰማው ብዙውን ሙዚቃ በስኮር ተጽፎ ማንኛውም ሙዚቃ የሚጫወት ሰው አንብቦ እንዲጫወተው ቢደረግ እሱ ጥሩ ነው። በኖት ተጽፎ አለ። አሁንም ግን በብዛት አይደለም። በተለይ ለኢትዮጵያ ላሉ ሰዎች ትንሽ ሊቸገር ይችላል ያ ነገር እንደ ልብ እንዲያገኙት ቢደረግ፣ ምክንያቱም ያን ያለፍንበት ጊዜ ነው። ያንን ነገር ማግኘት ፈልግና ጓጓ ነበረ ማለት እፈልጋለሁ። ሴቶችም ተበረታተው፣ በአላማቸው ጸንተው ያሰቡበት ደረጃ እስኪደርሱ ድረስ የሚያጋጥማቸውን ችግር ሁሉ ተጋፍጠው እንዲወጡ ነው መክራቸው። በኢትዮጵያ የረቂቅ የሙዚቃ ዘርፍ ውስጥ እመቤት ሆነው የሰነበቱት እማሆይ ጽጌ ማርያም ገብሩ ካረፉ በኋላ ከእሳቸው በኋላስ በዘርፉ ውስጥ አደራ ተቀባይ እንዴት ሊፈጠር ይችላል ብሎ ማሰብ አይቀር ይሆነዋል። መምህር፣ የሙዚቃ አቀናባሪና ደራሲው እዮኤል መንግስቱ እሳቸውን የመሰሉ ያለመበራከታቸውን ምክንያት እንዲያወሳል። ላለመብዛታቸው፣ ላለመበርከታቸው የተለያዩ ምክንያቶችን ጠቅሰን መፍትሄውን መጠቆም ይቻላል። ለምሳሌ የኢትዮጵያ የሙዚቃ ኢንዱስትሪ በራሱ ለእንዲህ አይነት የሙዚቃ ዘጎች እየተመቸህ አይደለም እንዲህ አይነት የሙዚቃ ዘጎቹን ለማስተናገድ ያለው መድረክ በጣም ጠባብ ነው። በአብዛኛው እንደምታቋብ ደግሞ ለፖፑላር ሙዚቃ ወይም ለፖፕ ሚዚክ እና በባንድ ለተሰሩ ሙዚቃዎች ነው ክፍተት ያለው ወይም ቦታ ያለው። በተጨማሪም ዘጉ በርካታ አድማጭ ወይም ተከታይ የለውም። ሞያው በራሱ ደግሞ እንደምትረዳው ረቂቅ በመሆኑ እሱን ማስተር ለማድረግ ወይም ያን ሙዚቃ ያን የሙዚቃ ሙያ በራሱ ረጅም ጊዜ ጥልቅ ትምህርት፣ ተሰጥኦና ትዕግስት የሚፈልግ ነው። መጨረሻው አንድ ምክንያት የማነሳው ምንድን ነው? መገናኛ ብዙኃን ምስል የፈጠራ የረቂቅ ስራዎችን ልክ እንደሌላው በቂ እውቀት አላቸው አላስቡም። ምክንያቱ ደግሞ ምንድን ነው? እነዚህን የወርክ ኦፍ አርት ወይም የጥበብ ስራዎች ሽፋን በሚሰጡበት ጊዜ በአብዛኛው እንደ ማጀቢያ ሙዚቃ ወይም ባክግራውንድ ሚዚክ፣ ታዋቂ ሲሞት እንደ ለሀዘን ማድመቂያ ያበለ ወይም ባክግራውንድ ለማድረግ በፕሮግራሞች ማልክፍተት ሲኖር የረጅም ክፍተት ወይም አጭር ክፍተት ዝም ብሎ በቃ እንደማሟያ አድርገው ነው የሚጠቀሙት። የክላሲካል ሙዚቃ ወይም የረቂቅ ሙዚቃ ሙዚቃ ግን ከዛ በላይ ነው። የእሳቸውን ስራዎች ማየት ይቻላል እና ድምፁ ብቻ ሳይሆን ከድምፁ በጀርባ እሳቸው ሊያስተላልፉት የፈለጉት መልእክት ምንድን ነው? ሆም ለሶን ደረር ስንል ምንድን ነው እየተናገሩ ያላት? ሶንግ ኦፍ ደስ የሚል ቅንብር አላቸው፣ ምንድን ነው እዛ ውስጥ ያለው ሀሳብ? ገስቶርም፣ ጀሩሳሌም ብዙ ቅንብሮች እንዳልኩ አላቸው። እነዚሁ ላይ ያላቸው ሀሳብ ምንድን ነው የሚለውም ተረድቶ የሚያጣጥምም ኦዲየንስ ወይም አድማጭ ይህንንም ደግሞ የሚያቀርብ የመገናኛ ብዙሃን ባለሙያ አረዳድር ላይ ጥረት ስላለ እነዚህ እነዚህ ምክንያቶች ሙያው የበለጠ እንዳይገፋ እንቅፋት ሆኗል እና እነዚህ እንግዲህ በጋራ በተለያዩ በራሱ የሙዚቃ ባለመ እዚህ ዘርፍ ያሉ ሙዚቃ ባለሙያዎችም የሙዚቃ ትምህርት ቤት እንደ ባህልም ደግሞ የባህል ተቋማዎች በአጠቃላይ፣ ከዛ ደግሞ ግለሰቦች እያንዳንዱ ሙዚቃ ሙያ ውስጥ ያሉ ግለሰቦች ጥረት ያደርጉ፣ የበለጠ ይሻሻላል፣ እንደ እሳቸው አይነት ሙያተኞችን ብዙ ማፍራት ይቻል እያስባለሁ። ከዘጠኝ ዓመታት በፊት የፒያኖዋን እመቤት የሚዘክር በመግቢያችን ላይ የቀነጨብነውን ዘጋቢ ፊልም ዝግጅት ጨምሮ ሥራዎቻቸውን ወደ ቀጣይ ትውልድ እንዲተላለፍ ለማገዝ ያለመ ፋውንዴሽን ተቋቁመዋል። ፋውንዴሽኑ በተለይ በረቂቅ የሙዚቃ ዘርፍ ውስጥ ተምሳሌትና ማጣቀሻ ለሚሹ ወጣቶች ፋይዳ ያላቸው ሥራዎችን ለመሥራት ተሰናድተዋል። በዕልፈታቸው ማግስት ያነጋግርናቸው የፋውንዴሽኑ አጋር መሥራች የማሆይ የእህት ልጅ ሐና ከበደ ቀጣዩን ብለውን ነበረ። ዶኪመንተሪ ፊልም እየሰራን ነው። እንደውም አሁን በሀያ ሀያ አንድ የመጨረሻውን ቅርጽ ወስደናል፣ ከእሳቸው ጋር ማለት ነው። ያ አለ። ወደፊት ብዙ እቅድ አለ። እግዚአብሔር ፈቃዱ ይሁንና የህይወት ታሪካቸውን ራሳቸውም የጻፉት ብዙ ጽሁፍ አለ። ያም ይታተማል። ስለዚህ የእሳቸው ሌጋሲ እንዲቀጥል ብዙ ስራ አለ፣ ብዙ እቅድ አለ። በሀያአንድ ዓመታቸው ከዓለማዊ ዋና ኗር በመለየት ከመነኑ በኋላ ተሰጧቸውን ለበርካቶች የጥልቅ ጥሞናና የደግነት ምንጭ ያደረጉት እማሆይ ጽጌ ማርያም በመጨረሻው የእድሜያቸው ምዕራፍ ላይ ሆነውም ለቀጣዩ ትውልድ ደግነትን ትተዋል። በእሳቸው ስም የተቋቋመው ድርጅት ተፈሪ መኮንን ትምህርት ቤት የሙዚቃ ኢንስትሩመንት እንዲገዛ አድርጓል። አሁን በአሁኑ ዓመት ደግሞ ብዙ ልጆች ስኮላርሽፕ እንዲያገኙ አድርጓል ይሄም የሚቀጥል እርዳታው እና ከድርጅቱ ጋር ያለው የተፈሪ መኮንን የሙዚቃ ትምህርት ቤት ድርጅት። ከዛ በተረፈ ፒያኖአቸውን ለያሬድ ትምህርት ቤት እንዲሰጥልኝ ብለዋል። ፒያኖ ከዚህ ወደ ያሬድ ኢትዮጵያ ለመላክ ከፒያኖው በላይ ገንዘቡ ስለሚሆን ገንዘቡ፣ ፒያኖ እዚህ ተሽጦ ገንዘቡ ለያሬድ ትምህርት ቤት እንዲሰጥ እናረጋለን። በስማቸው ፒያኖ ተገዝቶ ያሬድ ትምህርት ቤት እንዲቆይ እናረጋለን። ተጠየቁት መሰረት እሳቸው ባዘዙን መሰረት እንዲህ እናረጋለን ማለት ነው። ባሳለፍነው እሁድ አርባ ዓመታትን ለተጠጋ ጊዜ በኖሩባት እስራኤል ኢየሩሳሌም ከዚህ ዓለም በሞት የተለዩት ማሆይ ጽጌ ማርያም ሥርዓተ ቀብራቸውም በዚያው ተፈጽመዋል። ሞት የሕይወት ዘመን መቋጫ ነው፤ የመልካም ስም ማክተሚያ እንደማይሆን ግን በህልፈታቸው ማግስት በተለያዩ ማኅበራዊ አውታሮች የሚዘክሯቸውን የአዲሱ ትውልድ ተጋሪዎች፣ ባለሙያዎች ምስክር የሚሆኑ ይመስላል። በአሜሪካ ድምፅ ሀብታሙ ስዩም።